የምድያምም ልጆች ከእስራኤል ልጆች ጋር ለመዋጋት ጦር ሰብቀው ወጥተዋል። እግዚአብሔር ከጌዴዮን ጋር የተሰለፈውን ሕዝብ ተመለከተ። ጌዴዮን አስከትሎት የወጣውን ሕዝብ ተመለከተ። ሰላሳ ሁለት ሺህ ሠራዊት ነበር ከጌዴዮን ጋር ተከትሎ የወጣው። እግዚአብሔር ለጌዴዮን አንድ ነገር ሊለው ፈለገ። አሁን ውጊያው ደርሷል። አሁን እግዚአብሔር ሥራውን የሚሠራበት ሰዓት ነው አሁን ሞትን ከነርሱ ገለል አድርጎ በሕይወት እንዲመላለሱ ጠላቶቻቸውን የሚያሳፍረው ክንዱ አብሯቸው እንደሆነ ለልጆቹ የሚያረጋግጥበት የእግዚአብሔር ሰዓት። ስለዚህ እግዚአብሔር ጌዲዮንን አንድ ነገር አለ። አንተ ካንተ ጋር ያለው ሕዝብ በዝቷል። ስለዚህ እስራኤል እጄ አዳነኝ ብሎ እንዳይታበይብኝ እኔ ምድያምን በእጃቸው አሳልፌ አልሰጣቸውም። አሁንም እንግዲህ የፈራና የደነገጠ ከገልዓድ ተራላ ተነስቶ ይውረድ ብለህ አውጃለሁ። በእርግጥ ይሄ ሁሉ ሕዝብ ሰልፍ ወጥቷል። ሰልፉ የእግዚአብሔር ነው። ጦርነቱ የእግዚአብሔር ነው። ተዋጊው እግዚአብሔር ነው። ቸርነቱ ብዙ የሆነ እግዚአብሔር እርሱ ይዋጋል፣ እኛ ባለድሎች እንሆናል። እርሱ ይማርካል፣ እኛ ምርኮ ተካፋዮች እንሆናል። እንዳይታብ የሰውን ልብ ያውቀዋልና በሰራዊታችን ብዛት እንዲህ እኮ ነው እንዲህ እኮ ነው የሚሆነው። በሕይወታችን የሆነች ነገር ስትሳካልን፣ እች ገንዘብ ስላለችኝ እችን የመከራ ዘመን አለፍኳት፣ እንዲህ ዐይነት ችሎታ ስላለኝ ይሄንን ቦታ አገኘሁት፣ በእንዲህ አይነት ጥበቤ ይሄ ነገር ተሳካልኝ። አንድም ቀን ለእግዚአብሔር ቦታ ሰጥተን አናውቅም። አናውቅ እግዚአብሔር በምሕረት ዐይን ስላየኝ፣ እግዚአብሔር ስለ ጐበኘኝ፣ እግዚአብሔር ስለ ወደደ፣ እግዚአብሔር ደስ ስላለው ብቻ ስላደረገልኝ ምሕረቱ ተከናወነልኝ እንደማንል ስለሚያውቅ እግዚአብሔር እሱን እንድናውቅ ሁሉ ነገራችንን አሳልፈን እስክንሰጠው ድረስ ዝም ይላል። አሁን እንደሚታበዩ ስለሚያውቅ ሰራዊቱን ቀንስ አለው ጌዲዮን። በሌላ በኩል ደግሞ ሌላ ትምህርት እንዲማር እያደረገው ነው። እግዚአብሔር እነሱ ሳይሆኑ የሚዋጋላቸው እሱ እንደሆነ እንዲያውቅ የሰራዊቱ ብዛት ሳይሆን የሚያድነው የአምላኩ ክንድ፣ የእግዚአብሔር ጥበቃ፣ የእግዚአብሔር ርኅራሄ፣ የእግዚአብሔር ቸርነት ብቻ እንደሆነ እንዲገባው ተመለስ በለዋል። መቼም ፈሪዎች የእግዚአብሔርን መንገድ ሊጓዙ አይችሉም። በእምነት ውስጥ ፍርሃት የለም። እግዚአብሔርን በማምለክ ውስጥ ፍርሃት የለም። ፈሪዎች ፍጹም የእግዚአብሔር ልጆች ሊባሉ አይችሉም። ሐዋርያው ቅዱስ ጳውሎስ እግዚአብሔር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል እግዚአብሔር ፈሪዎችን ወደ ኋላ ሲመልስ ነው የምንመለከተው እግዚአብሔርን የሚከተሉ እግዚአብሔርን የሚያመልኩ እግዚአብሔርን ተስፋ አድርገው የሚራመዱ ልበ ጠንካሮች ናቸው ምንም ይምጣ ምን እንዲህ ነው የተጻፈው እንሆዋል ወለእመኒ ፈለሱ አድባር ውስተ ልበ ባሕር ተራሮች ወደ ባሕር ልብ ቢወሰዱ ምድር ብትናወጥ አለ ነቢይ እግዚአብሔር ቅዱስ ዳዊት፣ እኔ አልፈራም፣ እግዚአብሔር ኃይሌ ነውና፣ እግዚአብሔር መከታዬ ነውና፣ እግዚአብሔር ክንዴ ነውና። እኛ ለፍርሃታችን እማንጠቅሰው ምክንያት የለም። የሆነ ነገር በተነሳ ቁጥር ሕሊናችንን እንደ ባሕር ማዕበል የሚነጣው ፍርሃት ውስጣችን ይመጣል። የፈራውን ተመለስ በለው አለ። አሁንም በክርስትና ለመጓዝ አሁንም በእምነት መንገድ ለመፍራት አትፍሩ፣ የእግዚአብሔር ልጆች ምናልባት የፈራችሁ ምናልባት በክርስትናችሁ ውስጥ ህሊናችሁን ፍርሃት የሞላው ካለ ከገልአድ ተራራ አታልፉም። የእግዚአብሔር ልጆች ያቺ የገልአድ ተራራ ቅድስት ቤተ ክርስቲያን ናት። የገልአድ ተራራ አናት ላይ ነው አሁን ያለ ነው። የገልአድ ተራራ ስር ነው የተሰባሰብ ነው። አሁን የእግዚአብሔርን ጦር ተሰልፈን ነው ያለ ነው። የእግዚአብሔርን ውጊያ ልናጅብ ነው የወጣ ነው። ተዋጊው እግዚአብሔር ነው። በእኛ ላይ አንዳች እንዳይደርስ እጁን ዘርግቶ የሚታደገን እርሱ እግዚአብሔር ነው። በትንቢተ ኢሳይያስ ምዕራፍ 49 እንዲህ ተብሎ ተጽፏል፣ እንደ ተሳለ ፍላጻ አድርጎኛል በሰገባውም ውስጥ ሸሽጎኛል ይላል። ክብር ምስጋና ለእርሱ ይሁን በሰገባው ውስጥ የሚሸሽገን እግዚአብሔር ስለታችን እንዳይጠፋ፣ ማንነታችን እንዳይበላሸ፣ ፍርሃት ውስጣችንን ንዶት ባዶ እንዳንሆን በምሕረት እጁ የሚጋርደን እግዚአብሔር እያለ ለምን እንፈራለን? ለምን የፈራ የገልአድን ተራራ አልፎ ወደ እግዚአብሔር የድል ጎዳና ሊራመድ ስለማይችል ተመለሱ በላቸዋል። ይገርማችኋል፣ ከዚህ ሁሉ ሰራዊት አስር ሃያ መቶ ሁለት መቶ እንዳይመስላችሁ የተመለሰው እንዲህ ይላል። ሃያ ሁለት ሺህ ሰራዊት ወደ ኋላ ተመለሰ። አባቶች እንዲህ ይላሉ፣ ሃምሳ ቢወለድ ሃምሳ ነው ጉዱ። ምን ዋጋ አለው ሜዳ ብንሞላ ተሰባስበን፣ ምድርን ብናጥለቀልቅ፣ በቁጥር ብዙ ብንሆን ህሊናችን በእግዚአብሔር ካልታመነ ምን ዋጋ ነጥረን ለእግዚአብሔር መውጣት ካልቻልን፣ የመከራ ዘመንን ረግጦ አልፎ እግዚአብሔርን ለመጨበጥ ተስፋ ይዞ ለመራመድ ጽናት በውስጡ ከሌለ ምን ዋጋ አለው? የበዓል ሰዎች፣ የጉባኤ ሰዎች፣ የቅዳሴ ብቻ ነጠላ አጣፍተን ምድሩን ብናጥለቀልቀው ቤተ ክርስቲያን መስቀል ላይ ስትወጣ መስቀል ስር መቆም ካልቻልን፣ ክርስትናችን ፈተና ውስጥ ስትገባ አንገታችንን ደፍተን በየአቅጣጫው በየስርቻው የምንወሸቅ ከሆነ የእኛ ሰልፈኝነት ምኑ ነው ትርጉሙ? የእኛ መንፈሳዊነት በእርግጥ ክርስትና ክብር በሆነበት በዓላታቻችን ድምቀት በሆኑበት ዘመን አብሮብን እንዳልተመላለስን ሁሉ መንፈሳዊነት፣ የእግዚአብሔር ልጅ መባል አንገት ላይ ክርን ማሰር የክርስትናችን አርማ ሆኖ ይሄ ነገር ወደ መከራ በመጣበት አሁን እንዳለንበት እያየን እንዳለነው ፈተና አንድ ቀን ብቅ ያለ ጊዜ ማይተባችንን እየበጠስን ኪሳችን የምንከት ከሆነ በእርግጥ ከገልዓር ተራራ ልንወርድ ይገባናል። ከገልዓር ተራራ ወደ ኋላ ልልን ይገባናል። አሁን የፈራና የደነገጠውን ተመለስ። እግዚአብሔር ፈሪ አይፈልግም። እግዚአብሔር ልቡ የሚሸበር ዝም ብሎ ተስፋ የማያደርገውን ምንድነው ልፍስፍስ አይፈልግም። እግዚአብሔር እግዚአብሔር የታመነበትን እርሱን እያየ ወበአምላኬ እቲ አደዋ ለአረፍት በአምላኬ ቅጥርን ዘላለ በእርሱ እማላልፈው ነገር የለም የሚል ጽኑ የእምነት ስን ሰው ይፈልጋል። እግዚአብሔር ያበርታል። በእርግጥ እግዚአብሔር ካላገዘ ህሊናን በእግዚአብሔር ማጽናት ካልተቻለ፣ ከምናየው ከምንሰማው ነገር የተነሳ ልባችን መቅለጡ አይቀርም። ነገር ግን ወደ እግዚአብሔር ዞር ስንል ሁሉ ነገር በፊታችን ኢምንት ይሆናል። እስራኤላውያን በመጀመሪያው የመውጣት ዘመናቸው አንድ አስጨናቂ ነገር ውስጥ ገብተው ነበር። ጉዟቸውን የመጨረሻ ጫፍ ላይ የምናየው የኤርትራ ባህር ዳርቻ ላይ፣ እዚያ ጋር መጨረሻት የሆነ የተስፋ መቁረጥ ድምፅ አሰምተው ነበር። በዚህ በዘጸአት መጽሐፍ ምዕራፍ 14 ላይ እንደምናነበው እንዲህ የሚል ቃል ተናገሩ እስራኤላውያን እነሆ እዚያች የባህር ዳርቻ ላይ በነበሩበት ጊዜ ፈርዖን ከኋላ ጦር እየሰበቀ መጣ። በፊት ለፊታቸው ሳዩት የኤርትራ ባህር ከአፍ እስከ ገደፉ ሞልቷል። አንድ እርምጃ ወደፊት ቢራመዱ ሞት ነው፣ ወደ ኋላ ደግሞ ቢመለሱ የፈርዖን ጦር ነው። ግራና ቀኝ ሮጠው ማምለጥ እንዳይችሉ በረጃጅም ተራራዎች ነው የተከበቡት። አሁን ስለጨነቃቸው ሞት ሞት ሸተታቸው። በቃ ፈሩ፣ ባዶ ሆኑ። ስለዚህ እንሞት ዘንድ አወጣናል በግብፅ መቃብር ስፍራ እንዳናጣብብ እግዚአብሔር ለሞት አወጣል። አንዳንድ ጊዜ ፍርሃት እግዚአብሔርን ይሸፍነናል። የእግዚአብሔርን ማንነት እንዳናይ ያደርገናል። ባዶነታችንን ብቻ ሞታችንን ብቻ እንድናስብ ያደርገናል። ብዙ እኮ ስለፈራ ነው። ይሄ የመከራው ቀን የማያልፍ ስለመሰለው ይች አስጨናቂ የገጠመችው ገጠመኝ የምታልፍ ስላልመሰለችው ራሱን በሞት አሰናበተ። ስንቱ ተስፋ ቆርጦ የመርዝ ብልቃጥ አፉ ጋር አስጠግቶ ጨልጦ አለቀ። ስንቱ በትንሽዬ ገመድ ራሱን አንጠልጥሎ ወደ መቃብር ወረደ። ስንቱስ መሳሪያውን ከጎኑ ስቦ ራሱ ላይ ተኩሶ ሞተ። ፍርሃት እኮ ነው፣ መከራን ለማለፍ ቀና ብሎ እግዚአብሔርን ማየት አለመቻል። ሙሴ አንድ ነገር አላቸው፣ ቁሙ፣ እግዚአብሔር ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል እናንተ ዝም ትላላችሁ። እንደገና ዛሬ የምታዩቸውን ጠላቶቻችሁን ለዘላለም አታዩቸውም። ማለት በእርግጥ ዛሬ የምናየውን መከራ፣ ዛሬ የምናየውን ችግር፣ ዛሬ የምናየውን ሰቆቃ፣ ዛሬ የምናየውን ሀዘን ለዘላለም እንዳናይ ተስፋ ካደረገን ወደ እግዚአብሔር ዞር ማለት ብቻ ነው። የገለዓር ተራራ አናት ላይ ቆሞ ሌላ ድልን መጠበቅ ወደ እግዚአብሔር ተራራ ከፍ እያሉ ለመውጣት እግዚአብሔር ይህንን ኃይል ቀኛ ጋር ያደርግ። አሁን ጌዴዎንን እንዲህ ካደረገ በኋላ ሃያ ሁለት ሺህ ሰራዊት ሲቀነስ አስር ሺህ አስከትሎ ሌላ ጉዞ ጀመረ። አሁንም ህዝቡ በስቷል አለ። አሁን ደግሞ በየትኛው ፈተና እንደሚመልሰው ጌዴዎን ግራ ገባ። እግዚአብሔር አሁንም ለጌዴዎን አንድ ነገር አለ። ህዝቡን ይዘህ ወደ ወንዝ ውረድ፣ እኔ ደግሞ እዚያ እፈትናለሁ። እኔ አብሮክ ይሄድ የምለው ብቻ ይሄዳል። አሁንም ህዝቡ ውስጥ ችግር አለ። አንጥሬ አወጣለሁ የእኔ የሆኑት ልጆቼን እያለ ነው እግዚአብሔር ያለው። አሁንም በስቷል። አሁንም እኔ እግዚአብሔር እጄን ዘርግቼ ጠላትን እንዳልታደግ የህዝቡ ቁጥር በስቷል። ወደ ወንዝ ውሰደው አለ። ወሰደው ውሃ ሲጠጡ ዝም ብለ ተመልከት አለ። ሕዝቡ ህዝቡ ተጠምቷል። አጎንብሶ ሁሉም ውሃ ይጠጣል። ሲጠጣ ምልክት ሰጠው እግዚአብሔር ለጌዲዮ እንደ ውሻ በጉልበቱ በምላሱ ውሃውን የሚያፍስ የሚልስ የሚጠጣውን እርሱን ተመልከታል። ጉልበቱን መሬት አስነክቶ ተንበርክቆ የሚጠጣውን እርሱንም ተመልከታል። እንደገና ደግሞ በእጁ እያፈሰ ብቻ የሚጠጣ እርሱንም ተመልከት አለው። ጌዲዮን ይመለከታል። ብዙዎቹ ተንበረከኩ፣ ጉልበታቸውን መሬት አስነኩ፣ ውሃ የሚጠጡ ጀመር። ሌሎቹም ደግሞ እንደዛው በጉልበታቸው ተንበርክከው ምላሳቸውን ዘርግተው ውሃውን ይጠጡት ጀመር። እነዚህን ቁጠር አለ። እጅግ ብዙ ሰዎች ተቆጠሩ። ዘጠኝ ሺህ ሰባት መቶ ሰው ተቆጠረ። በነዚህ አልዋጋም፣ እነዚህን ተመለሱ በላቸው አለ። ምን ይሆን እዚህ ጋር ያለው ምስጢር? የእግዚአብሔር ልጆች ምንድነው እግዚአብሔር እያስተማረን ያለው በዚህ ውስጥ? ጉልበታችንን በማይሆን ቦታ ያንበረከክን ለብዙ ነገር ራሳችንን አሳልፈን የሰጠን ኃጢአት አንበርክካ የገዛችን፣ ዝሙቱ ያንበረከከን፣ ጣዖት ማምለኩ ያንበረከከን፣ ራስ ወዳድነቱ ያንበረከከን፣ ዘረኝነቱ ያንበረከከን፣ ጎሰኝነቱ ያንበረከከን፣ ጎጠኝነቱ ያንበረከከን፣ አንድነታችንን ለመበታተን በቋንቋ በነገር ለመከፋፈል ለዚህ ተራ የሥጋ ሥራ የተንበረከክን መቼም የእግዚአብሔርን ጦርነት ልንዋጋ አንችልም። መቼም እግዚአብሔር የሚያደርገውን ድል እንመለከት አንችልም። እግዚአብሔር ከባለ ድልነት በረከት ሊቆርጠን ተመለሱ ወደ ኋላ ይላል። ያልተንበረከኩ ጉልበት መንበረከክ ካለበት እግዚአብሔር ጋር ብቻ እንበረከካለን። አምላካችን እግር ስር ብቻ እንደፋለን። ክርስቲያን በየቦታው እሚዝረከረክ የሚንበረከክ ጉልበት የለውም። ጽኑ ነው ጉልበቱ፣ ብርቱ ነው፣ ሀያል ነው። የት ጋር ማንበርከክ እንዳለበት ያውቃል። ባገኘበት ቦታ አይወድቅም። ባገኘበት ቦታ ሁሉ አይንበረክክም። በተራ ነገር ተጠላልፎ ለመውደቅ ራሱን ለስጋ ስራ አያምበረክክም? እግዚአብሔር ኃይል ይሁነን። ሌላው ምላስ መሰርጋት ነው። ምላሳቸውን ዘርግተው የጠጡ አለ። እንዴት አይነት ምስጢር አለ መሰላችሁ። እዚህ ጋር ምላሳችንን ስንት ቦታ ዘረጋል። በምላሳችን ስንቱን አቆሰል ነው። በዚህ በትንቢተ ኤርምያስ ላይ በምላስ እንምታው የሚል ቃል ተጽፎ እናነባለን። በምላሳችን ስንቱን አደቀቅን፣ ስንቱን መታ ነው። ምላሳችን ከሚናገረው ነገር የተነሳ ስንቱ ተስፋ ቆረጠ። አሁንም እነዚህን ምላሳቸውን ያለ ቦታ የሚዘረጉትን መልስልኝ ወደ ኋላ። ክርስቲያን ቁጥብ ነው። ምን እንደሚናገር ያውቃል። አነጋገራችሁ በጨው እንደተቀመመ በጸጋ ይሁን ይላል። ምላሳችን መዘርጋት ካለበት የት ቦታ እንደሚዘረጋኝ እናውቃል። ለመስጋና አንደበታችን ይከፈታል። እግዚአብሔርን ለማመስገን አንደበት እሳት ነው ይላል ሐዋርያው ቅዱስ ያዕቆብ። አንደበታችንን ልንገታው የሚገባን፣ ምላሳችንን ልንሰበስበው የሚገባ ኃይለኛ እሳት ነው። ያለ ቦታው ያለ ፈቃድ ተዘርግቶ ከመልካሙ በረከታችን ከመንፈሳዊው ድል ወደ ኋላ እንዳይቆርጠን ልንጠነቀቅ ይገባል። አሁን ምላሳቸውን ዘርግተው እንደ ውሻ ውሃ የጠጡት ተመለሱ በላቸዋል። እንደ ውሻ እንደ ውሻ እዚህም ጋር እናስምር እስቲ የውሻ ጠባይ መናከስ በሆነው ባልሆነው መጮህ። ዛሬ ከዚህ ከውሻ ያልተለየ ክፉ ጠባይ በውስጣችን አለ። በነገር ሁሉ እንቧጨቃለን፣ እንነታረካለን። ከራሳችን ጋር ስንጣላ እንታያለን። ተነካክሰን ተባልተን ልናልቅ ነው። በቃ እራሳችን እንዳበደ ውሻ እራሳችንን ነክሰን ልንጨርስ። እግዚአብሔር በበረከት ይጎብኛል። ምሳሌ የሰጠው ለእነዚህ ሰዎች እንደ ውሻ ነው ያለው። አሁን የቀሩ የነጠሩ ሶስት መቶ ሰዎች ብቻ ተገኙ። እንበቃለን እንበቃለን ጥቂት ብንሆንም በእግዚአብሔር ፊት እንበቃለን። አስራ ሁለት ደቀ መዛሙርት ናቸው የክርስቶስን ወንጌል ለዓለም አድርሰው በዓለም የክርስቶስ ቤተ ክርስቲያን እንድትስፋፋ ያደረጉት። መንፈሳዊነታችን ጣራ እንዲደርስ ታላቅ ጸጋን በእግዚአብሔር ኃይል አድርገውልን ያለፉት አባቶቻችን በቁጥር ብዙ ስለሆኑ አይደለም፣ ጽኑዋን ስለሆኑ፣ ተስፋቸው እግዚአብሔር ላይ ስላለ፣ እምነታቸው እግዚአብሔር ስለሆነ፣ አለኝታቸው እግዚአብሔር ስለሆነ በጊዜውም አለጊዜውም በብዙም በጥቂትም ሲሆንም ሳይሆንም ሲሳካም ሳይሳካም ልባቸውን በእግዚአብሔር አጠንክረው ስላለፉ፣ አሁን ሶስት መቶ ሰዎችን ያዘና ሊዋጋ ወጣ። በእነዚህ አድናሃለሁ፣ እነዚህን ይዘህ ሄዳለ። አሁን እንግዲህ ልንጠቀልለው ነው፣ የእግዚአብሔር ልጆች። ታሪኩን ጭብጥ ውስጥ ልንገባ ነው። አሁን ጦርነቱ ሊጀመር ነው። ሰልፉን የሚመራው እግዚአብሔር ነው። የጦርነቱን ስልት የሚነድፈው እግዚአብሔር ነው። በዚህ በምድራዊው የጦር ስልት ጠላትን ከባህ አስጨንቀው ይባላል፣ ቆረጣ ግባበት ይባላል። እግዚአብሔር ደግሞ አሰራሩ ሁሉ የተለየ ነው። ምክንያቱም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈላቸው መልእክቱ እንዲህ የሚል ቃል ተናግሮን እንመለከታለን። እንደ ስጋ ምዕራፍ 10 ቁጥር 3 ላይ እንደ ሰው ልማድ ምንም እንኳን ብንመላለስ፣ እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ሥጋዊ አይደለምና። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 በሥጋ ነው የምንመላለሰው፣ ነገር ግን ውጊያችን ሁሉ በእግዚአብሔር ስልት ነው፣ በእግዚአብሔር ዓላማ ነው። አሁን እነዚህ 300 ሰዎች ጠላትን ይክበቡ ቢባሉ አንድ አንድ እንደ ግርግዳ እንደ መቆም አይችሉም። ነገር ግን እግዚአብሔር የጦር ስልቱን ገለበጠው፣ እሱ በሚያውቀው ሲስተም እንዲዋጉ ሊያደርግ፣ ግቡ ጠላት መሃል አለ። መንፈሳዊ ሰው ዳር ዳር የሚዞር አይደለም። አንዳንድ ጊዜ ስታዲየም ላይ ቁጭ ብለን ትሪቭን ላይ ቁጭ ብለን እንደምንመለከታቸው እግር ኳስ ተጫዋቾች ጥቂቶች ብቻ የሚጫወቱት ሌሎቻቸው ጫፍ ላይ ሆነን የምናደንቀው አይደለም። መንፈሳዊነት አይደለም ክርስትና ዳር ላይ ቆመን የምናጨበጭብበት አይደለም፣ መሃል ላይ ቆመን የእግዚአብሔርን ሥራ የምንመሰክርበት። እንዲህ ተብሎ ነው የተጻፈው፣ እነሆ እኔ እንደ በጎች በተኩላ መካከል ልካችኋለሁ። አሁን ሶስት መቶውን ሰዎች መሃል ግቡ፣ አልበቀ ጠላት መሃል ግቡ፣ ጥግ ጥግ አይደለም። ጠላት መሃል ገቡ። የገቡት ደግሞ እነዚህ ምድያማውያን ሰይፍ ይዘዋል፣ ጋሿ ይዘዋል፣ ብዙ የጦር መሣሪያ ታጥቀዋል። እነሆ ቁጥራቸውም እጅግ ብዙ ነው። እነዚህ ሁሉ የእስራኤል ችግሮች ናቸው። ሶስት መቶ ሰዎቹ ገቡ። ጠላት መሃል ምን ይዘው ገቡ መሰላችሁ? ሰይፍ እንዳትጠብቁ፣ መሳሪያ እንዳትጠብቁ። ወይም ደግሞ ዘመኑ በነሱ ዘመን ጥሩ መዋጊያ የሚባለውን የጦር ዕቃ ይዘው የገቡ እንዳይመስላችሁ። ሸክላ፣ ባዶ ማሰሮ ይዘው ገቡ። በባዶ ውስጥ የሚሠራ እግዚአብሔር የተመሰገነ ይሁን። ባዶ ነን በእርግጥ ምንም ነገር እንደሌለን እናውቃለን። ድሆች ነን፣ ገንዘብ የለንም፣ አልተማርንም፣ ዕውቀት የለንም። ብዙ የምንመካበት ነገር የለም። በሥጋ አንዳች ተስፋ የምናደርገው ነገር የለም። ነገር ግን ባለድሎች ነን። ነገር ግን ሁሉ ከእኛ ጋር እንዲሆን አንድ እውነት ብቻ እናውቃለን። ሁሉን ማድረግ የሚቻለው እግዚአብሔር ውስጣችን አለ። አሁን እነዚህ ሰዎች ጠላትን ለመዋጋት ሰይፍ የታጠቀን፣ ጋሻ የያዘን ጎራዴ የያዘን ጠላት ማሰሮ ይዘው ሊገጥሙ ሄዱ። የእግዚአብሔር አሰራር ነው። ምናልባት ጠላት ያልገባው ምስጢር እዚህ ጋር ይገለጣል። እነዚህን ሞኝ እስራኤላውያን ጉድ ሠራናቸው ሳይሎ ላይቀሩ ይችላሉ። እነዚህ ምድያማውያን ማሰሮ ተሸክመዋል እንደ ጅል። የእግዚአብሔር ነገር ለዓለም ሞኝነት እኮ ነው። ብዙዎች ብዙ ይላሉ፣ አይገባቸውም። ብቻ ለዓለም ባልገባት ምስጢር እኛ የጦር ቃይ የለንም። ጦራችን እግዚአብሔር ሰይፋችን እግዚአብሔር፣ ጋሻችን እግዚአብሔር፣ መሳሪያችን እግዚአብሔር፣ መከላከያችን ሁሉ እግዚአብሔር ነው። በቃ እግዚአብሔርን ተስፋ አድርገን እንወጣለን፣ እግዚአብሔርንም ተስፋ አድርገን እንገባለን። ይሄ ነው ክርስትና፣ ይሄ ነው የእግዚአብሔር ሰውነት፣ ይሄ ነው ሃይማኖታዊነት ከተባለ ይሄ ብቻ ነው። የጦር ዕቃችን ሥጋዊ አይደለም ተብሎአልና ሥጋዊ የጦር ዕቃ የሚያስመካን ክርስቲያኖች ልንሆን አይገባንም። የእግዚአብሔር ልጆች አሁን ሸክላ ይዘዋል። ማሰሮ ተሸክመዋል። እዚያ ማሰሮ ውስጥ ግን አንድ ምስጢር አለ። እግዚአብሔር ጌዲዮንን ጠቁሞታል። ማሰሮ ለሶስት መቶ ሰዎቹ ስታሲስ ችቦ አድርግበት። አሁን ችቦ ያለበትን የሚበራ ችቦ ያለበትን ማሰሮ ይዘው ጠላት መሃል ገቡ። የጠላት ሰራዊት ዙሪያቸውን ከቧቸዋል። በብዙ ችግር ተከበናል በብዙ ችግር አውርተን በማንዘልቀው መከራ ነው ምድሪቱ የተከበበችው። ግን የችቦ መብራታችን ኢየሱስ ክርስቶስ ከኛ ጋር እያለ እማይነጋልን የመከራ ሌሊት የለም፣ እማናቋርጠው የችግር ዘመን የለም፣ እማናልፈው የመከራ ወቅት የለም። ይሄንን የችቦ መብራት በማሰሮ ውስጥ ይዘው መጡ ወደ ጠላት መሃል። እግዚአብሔር ያደረገውስ ይሄን አደለም፣ በዓለም ያለውን የሰው ልጆችን ያስጨነቀውን በደልና ጦሩ እንዲያበቃ የሰይጣን ሰራዊት ትጥቃቸውን እንዲፈቱ የዲያብሎስ መንግሥት ተገልብጦ የእግዚአብሔር መንግሥት በሰው ልብ ውስጥ እንዲሰፋ እግዚአብሔር በሚወደው ልጁ ያደረገው እኮ ይሄ ነው በሸክላዋ ማሰሮ ውስጥ እውነተኛውን ብርሃን ይዞ ወደ ዓለም ላከ ላከ ያቺ ማሰሮ እንዲህ ነው የተገለጸችው ልህኩት ንጽሒት ክብረ ኵሉ ዓለም የዓለም ሁሉ ክብር يا عالم هلو جيت يا عالم هلو هبت يا عالم هلو ممكة بوستا ميتة ميتة ميت ميتة ميتة ميتة ميتة ميتة يسوع በዚያች ችቦ በዚያም በዚያች መሸክላ ማሰሮ ውስጥ የነበረው መብራት ዓለምን ለወጠ። ፍርሃታችንን በጥንካሬ ሞታችንን በሕይወት ውድቀታችንን በትንሳኤ መቃብራችንን ዘግቶ እነሆ በሞት ላይ እንድንረማመድ አደረገን። ክብር ምስጋና ለእርሱ ይሁን። አሁን የጌዲዮን ጦርነት አሁን የእግዚአብሔር የጌዲዮንና የእግዚአብሔር ሰይፍ በጥምር ነው የሚጠራው። ይገርማችኋል። የጌዲዮንና የእግዚአብሔር ሰይፍ የጌዲዮንና የእግዚአብሔር ሰልፍ እየተባለ ነው ይሄ ጦርነት የሚጠራው። አሁን 300 ሰዎች ጠላት መሃል ላይ ገብተዋል። የመጨረሻው ሰዓት ላይ አንድ ነገር አዘዘው እግዚአብሔር። ሁላችሁም ማሰሮቻችሁን ስበሩ በላቸዋል። ያለው ማሰሮ ነበረ፣ እሱም ተሰበረ። ባዶ እጅ ሊሆኑ ነው። ይሰበር እንጂ ባዶ እንሁን እንጂ እግዚአብሔር ባዶ ካልሆንን ያለንን በስጋ የምንመካበትን የኔ የምንለው ትምክህታችንን አይናችንን የጣልበትን ለእኛ የተደገፍንበት የስጋ ትምክህት ከእኛ ካልደቀ ካልተጣለ እግዚአብሔር ኃይሉን ለእኛ አይሰጥም፣ አይለቅም። አሁን ማሰሮዎቹ መሰባበር ጀመሩ። ማሰሮዎቹ ሲሰባበሩ እጃቸው ባዶ ሲሆን ከማሰሮ ውስጥ የችቦው ብርሃን፣ ያ የመብራት ፋና ሜዳውን ሲያጥለቀልቀው ጠላት እርስ በርሱ መቆራረጥ ጀመረ ይላል አንዱ ሌላውን እርስ በርስ ሰይፋቸውን እላያቸው ላይ። ጠላትን ለመማረክ ሰይፍ አንታጠቅም። ዓለምን በራሷ ሰይፍ ለእግዚአብሔር እንማርካታለን እንዲህ ተብሎ እንደ እንደተጻፈ በዚሁ በሁለተኛው ቆሮንቶስ መልእክቱ ሐዋርያው ቅዱስ ጳውሎስ እንዲህ በማለት ነው የመንፈሳውያን ክርስቲያኖችን ኃይል የሚገልጠው። እንዲህ ይላል በእግዚአብሔር ላይ የሚነሳውን ከፍ ያለውንም ነገር ሁሉ እናፈርሳለን ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። ይሄ ደግሞ የሚሆነው በእግዚአብሔር አሰራር ነው። በሥጋ ሥራ አይደለም፣ በሥጋ ጥበብ አይደለም፣ በሥጋ እውቀት አይደለም፣ በማንነታችን አይደለም፣ በጠነከረው ዘራችን ምናልባት ማንም አይመክተውም በሚባለው ሥልጣናችን አይደለም ሰለጠነ በተባለው የጦር መሳሪያችንም አይደለም። የምንማርከው በአምላካችን በእግዚአብሔር እርሱን ይዘን ስንወጣ ብቻ። ያ መብራት ከእኛ ጋር ካለ ያ ሸክላ ሁላችንንም ያመለክታል፣ ሁላችንንም ያሳየናል። በትንቢተ ኢሳይያስ ምዕራፍ ስልሳ አራት ላይ እንዲህ የሚል ቃል ተጽፎ ነው የምናነበው እኛ ምን እንደሆንን የሚያሳየን ኢሳይያስ ትንቢተ ኢሳይያስ ምዕራፍ ስልሳ አራት ቁጥር ስምንት ላይ እንዲህ ይላል አቤቱ አሁን ግን አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ ይላል። እኛ ሸክላዎች ነን። በቃ ምንም ነገር የሌለበት ሸክላ በጠላት ፊት እንዲሁ ነው የምንቆመው። ነገር ግን በብዙ የጠላት ኃይል፣ በብዙ መከራ፣ በብዙ ችግር በብዙ ተስፋ መቁረጥ ዘርዝረን በማናልቃቸው በማንጨርሳቸው ችግሮች ተጎድተን ተሰባብረን ሊሆን ይችላል። ሸክላዎቹ ተሰባበሩ። ከተሰበረ ሸክላ ውስጥ ግን የሚወጣ ብርሃን አለ። ክርስቲያን በብዙ መከራ ውስጥ ያልፋል። ከመከራው ውስጥ የምስጋና ችቦ ይወጣል። ከተሰበረው ልብ ውስጥ እግዚአብሔርን ተስፋ የማድረግ የእምነት ብርሃን ይፈነጥቃል። ብዙዎች ተሰብረናል። በእርግጥም የተሰበረ ነገር ዋጋ አይኖረው ይሆናል በዓለም በሰው ሰውኛው ለዚህም ይመስለኛል በአባባላችን ሳይቀር ብርሌ ከነቃ አይሆንም እቃ እንላለን። የለም እግዚአብሔር ግን ይቀይራል። እግዚአብሔር ደግሞ በተሰበረው ሠራለሁ ይላል። እግዚአብሔር ደግሞ ምንም በሌለው እርሱን እንደገና እሠራዋለሁ ይላል። የተሰበረውን ጠግኜ ልባቸው የተሰበረባቸውን እጠግን ዘንድ ልኮኛል። ትንቢተ ኢሳይያስ ምዕራፍ ስልሳ አንድ ቁጥር አንድ ላይ ልባቸው የተሰበረባቸውን እጠግን ዘንድ ልኮኛል። እንደገና ደግሞ በዚህ በኢሳይያስ መጽሐፍ በትንቢቱ ማለት ነው፣ በምዕራፍ 66 ቁጥር ሁለት ላይ እግዚአብሔር ወደ ሰባራው እመለከታለሁ ይላል። ወደ ሰባራው። የተሰበርንበት ምክንያት ብዙ ሊሆን ይችላል። እኛ እማናወራው ምክንያት ሊሆን ይችላል። በበሽታ ተሰብረና፣ በድህነት ተሰብረና፣ በተስፋ መቁረጥ ተሰብረና፣ በሰላም ማጣት ተሰብረና በማይላቀቁት ችግር ተሰብረናል። ግዴለም ስብራታችንንም ይዘን ቢሆን ወደ እግዚአብሔር እንምጣ። እርሱ ወደዚህ ወደ ትሑቱ መንፈሱም ወደ ተሰበረው፣ በቃሌም ወደ ሚደነግጠው እመለከታለሁ ይላል። ዓለም ስንሰበር፣ ዓለም አቅም ስናጣ ገፍትራት ጥለን ይሆናል። ሁሉም ከባለ ጉልበቱ ጋራ ያጨበጭባል። ሁሉም ከተሳካለት ጋራ አብሮ ያደንቃል። ሁሉም ከሞላለት ጋር ያጨበጭባል። ስንወድቅ አብሮን የሚቆም ማንም የለም። ስንሰበር አብሮን የሚቆም ማንም የለም። እማይተወን እግዚአብሔር ብቻ ነው። በተሰበሩ ሸክላዎች ድልን የሚያቀዳች እግዚአብሔር ብቻ ነው። እንዲህ ይላል። ልበትሁተ ወይ ዋሃ እይሜንን እግዚአብሔር መዝሙር አምሳ ላይ የምናነባው ይሄንኑ ነው። የተሰበረና የተዋረደውን መንፈስ እግዚአብሔር ችላ አይልም። በቃ እንሰበር፣ ግድ የለም። ከስብራታችን ውስጥ የምናገኘው የማይጠፋ የእግዚአብሔር ፍቅር እሳት ነው። እሚንበለበል መልካም ሻማን ጠላትን የሚያስደነግጥ ዓለምን እርስ በርስ የሚያነጋግር መንፈሳዊ ብርሃን ከውስጣችን ይወጣል። ያኔ ድል ከኛ ጋር ይሆናል። አሁን ምርኮን ማግበስበስ ጀመሩ። ሻገር ብለን እዚህ ምዕራፍ ስምንት ውስጥ ስንገባ እንዲህ የሚል ቃል እናነባለን። ምንም እንኳን ቢደክሞ ያሳድግ ነበር። አሁን እግዚአብሔር አላ። አሁን እግዚአብሔርን ይዘዋል። ታሪክ ተገልብጧል። ፈሪዎቹ ደፋሮች ሆነዋል። በጠላት ፊት አፍረው የሚሄዱ ጠላትን እያባረሩ ውስጣቸው ድካም በድካም ቢሆንም ያሳድዳሉ። የእግዚአብሔር ልጆች ክርስቲያኖች፣ አንድ እውነት ልንገራችሁና ልጨርስ። በእርግጥ በብዙ ፈተና አቅማችን ተዳክሞ ይሆናል። በብዙ ተስፋ መቁረጥ መንፈሳዊነታችን ላልቶ ዘቅጦ ሊሆን ይችላል። ምንም ብንደክም እናሳድዳለን ምንም ብንደክም ለተሸነፈው ክርስቶስ መስቀል ላይ ባዶ ላደረገው ሰይጣን የሚሆን ጉልበት አናጣ። በቃ እግዚአብሔር ይህን ያህል አስታጥቆናል። ሰይጣንን አይቴ እን ከቀኖት ከሞት ወአይቴ እን ከመዊዖት ከሲኦል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54 ላይ ሞቶይ መውጊያ የት አለ ሲኦል ሆይ ድል መንሳትሽ የት አለ ተብሎ እንደተጻፈ በሰይጣንና በሰራዊቱ ላይ በዓለምና በተራ ነገሮቿ ላይ እንዲህ እንድንበረታ እግዚአብሔር በድካማችን ሳይቀር እያሳደደን እንድንማረክ አሰልጥኖናል። ክብር ምስጋና ለእርሱ ይሁን። አትፍራ፣ አትሞትም መጻፈ መሳፍንት ምዕራፍ ስድስት ቁጥር 23 የመከረን የገሰጸን ያስተማረን የአባቶቻችን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። የእናታችን የወላዲት አምላክ የድንግል ማርያም ምልጃና ጸሎት፣ የቅዱሳን አባቶቻችን ረድኤትና በረከት ከእኛ ጋር ይሁን። ወስብሃት ለእግዚአብሔር።